ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ በግል ህይወትም በቤተሰብ ህይወትም ሊሆን ይችላል እንዲህ ማህበረሰብን አገርንና አለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል የማይመለከተው ሰው አይኖርም እና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ አስራ ዘጠኝ ያው ያስጨንቃል። ወረርሽኝ ነው። ብዙ ጣጣ አምጥቷል። ወዴት ይህን እንደሆነ አናውቅም። እዚህ መሀል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክን መረምር ይገፋል የሚል ሀሳብ የሚያቀርበዋሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ ዓመት እና ሁለት ዓመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን? እንግዲህ አንተ ጋር ጉዳቱ በሰፊው ታይተዋል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያን ሳየው እንግዲህ፣ በተለይ ምዕራቡ ዓለም በጣም ጫፍ ላይ እንደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበር እና አውሮፓ ነው ብዙ የምመላለሰው እና ቤተክርስቲያኖች ወደ ሙዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ቦታቸውን የሰጡበት ጊዜ ነበር እና ብቻ በአጠቃላይ የስፒሪቹዋል ህይወት የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ መካኒዝም ስፒሪቹዋል የሆነ ኮፒንግ ሪሊጂየስ ሊሆን ይችላል። የተለያዩ ኮፒንግ መካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የእኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለ ነው እና ወደ እኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ምናልባትም ከስርዓት ለውጥ ጋር ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። ሙስሊሙን በእስልምናው ክርስቲያኑን በክርስትናው ባለፉት አስርተ ዓመታት ከነበረው በተሻለ ሁኔታ መሆኑ በአንድ በኩል ለጊዜው እያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም እንዲያውም ወደ አንድ ጽንፍ ሄጄ የለም እኛ ኢትዮጵያችን የቅዱሳት ሀገር ነች የበሽታ ኢትዮጵያን ያልፋታል የሚለው እንዳያዘናጋ ብዬ ተናግሬ ነበርና ሁል ጊዜ የምናገራለሁ። ስለዚህ እነኝ እነኝ ነገሮች ስናይ ይቺ በዓይን የማትታይ የቅንጣት ቅንጣት የሆነች ቫይረስ መጣ ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች በራቸውን ዘግተው ግማሾቹ የበለጠ አንዱ አንዱን ስሜቱን ምንድን ነው የሚባለው ለመደባለቅ ፈልጌ ነበር። ምን ይታገልኩ ሪሴት እያደረገው ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን እንግዲህ ወደኛ ሀገር እንዴት ታመጣዋለህ ሲባል ገና ጀማሪዎች ብንሆንም ካለፈን እሰየው እንዲሆንልኝ ምጸል ያለሁ ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር። ተዘናግቶ ከማለቅ ርዶ መትረፍ መራድ ማለት በጣም ከመጠን በላይ መፍራት ከሆነ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ፣ ወይም እንዲህ ተራራ ላይ ምኖርና ወይም እንዲህ አይነት አልትራቫዮሌት ያለበት አገር ምኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናግቶ በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብዬ አምናለሁ። እንግዲህ ስፒሪቹዋል ህይወት እምለው ይሄን ነው። ስፒሪቹዋል ህይወታችን ራሳችን ወደ ውስጥ አይተን ምን ያህል አሁን አዲስ አበባ ውስጥ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ለሌሎች ያካፍላሉ ለሌላቸው ያካፍላሉ። ልብስም ብትሆን ሁለት ሶስት ካላቸው አጠራቅመው ለታረዙት ያለብሳሉ። ምግብ ብትሆን ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ። በተለይ በእንደዚህ አይነት ጊዜ አእምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በእኛ አገር ባለችበት ሁኔታ ከዚህ ትልቅ ወረርሽኝ በኋላ በነበረችበት ትቀጥላለች ብዬ አላስብም። ምናልባት ቅድም ፕሮፌሰር ዮናስ እንዳለው የመጀመሪያ ህዝባችንን ራሳችን ማትረፍ ላይ ትኩረት ሰጥተን ይሄንን የመጣብንን ጠላት በጋራ አሸንፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን ምክንያቱም ይሄ ቫይረስ ለጊዜ ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድን ነው ከኮሮና ከሶስትና ከአራት በፊት ትልቁ ኢትዮጵያኖች የምንታገል የነበረው ምን ያህል በዘር መከፋፈላችንን፣ ምን ያህል በጎሳ መከፋፈላችንን፣ ምን ያህል ልዩ እንደሆን ነበር የምናወራው። አሁን ግን ስናየው እቺ ቅንጣት እንኳን እኛ ዓለምን በሙሉ አንድ አደርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም እያየን ያለው። ምናልባት ስላልምርምር ናቸው ወይም አሟሟታቸውን ስላላየን ይሁን አላውቅም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮቪድ-19 ተይዘው መትረፋቸውን መስማቴን ወይም ማንበቤን አስታውሳለሁ። ነገር ግን ሁላችንንም ቢጫም፣ ቀይ፣ ጥቁር ወይም ስፓኒሽ ወይም እንዲዘር ሳንል ከምንጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት፣ ስለ መተሳሰብ ያለንን አመለካከት፣ እምነታችን ይሄም ይሁን እያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን ሰው መሆናችንን ያየንበት ጊዜ ነው፣ ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁ። እና እነኚህ ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ። አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ፣ በዚሁ ጉዳይ ላይ የእርስን እይታ እንሰድ። ፕሮፌሰር መስፍን ጥሩ አድርጎ ገልጾታል እና እዚች ላይ ትንሽ እኔም ተጨማሪ ማጠናከሪያ ሀሳብ ማቅረብ ፈልገው። ይሄ ኢትዮጵያ ውስጥም ሌላውም ዓለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ቢያንስ ክትባት እስኪገኝ ድረስ መቀጠል አለበት። ለአንድ ዓመት ተኩል እስከ ሁለት ዓመት ድረስ ቢያንስ ቢያንስ በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጁ ሀገር ስራ ላይ የዋሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ ሶስት ሜትር ሁለት ሜትር ተራራቅ ብሎ ለማለት በጣም ከባድ የኑሮ ሁኔታ አለ እና ክትባቱ እስኪገኝ ድረስ የመከላከል እርምጃ ከጤና ጥበቃ በተለይ የመከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተልን ቢያንስ ክትባቱ እስኪገኝ ድረስ ትልቅ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይቻላል። እስከዛ ግን ኃላፊነት አለበት እያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይህን ነገር። አመሰግናለን። እሺ ፕሮፌሰር መስፍን እያላችሁበት ሆናችሁ ለሀገራችሁ ተቆርቆራችሁ ዛም ካሉ እዚህም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። እግዚአብሔር ይስጣችሁ። ራሳችሁን ጠብቁ፣ ታስፈልጉን ያላችሁ በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የእኛ ወገኖች አረብ ሀገር አሉ፣ በችግር ላይ ናቸው። ወደ አገራቸው መምጣት አቅቷቸዋል። ስራ እንደ ልብ የሚያገኙበት ጊዜ አይደለም። ቫይረስ ነሱ ባሉበት በከፍተኛ ሁኔታ የተሰራጨበት ነው እና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብዬ አስባለሁ። አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እናንተ በተለይ ውጭ ያላችሁ በእንደዚህ በመንገድ ላይና በተለይ በየአረቡ ሀገሮች በስደት ላይም ሆነ ደቡባዊ የአፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁን፣ ኤርትራውያንም፣ ሶማሌ ወገኖቻችንም መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ ፕሮፌሰር ዮናስም ያውቃለው በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ በአጠቃላይ ግን ህብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል። ግን ከእኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እነኛንም ወገኖቻችንን አይዟችሁ፣ እንግዲህ ፈጣሪ ከእናንተ ጋር ይሁን እላለሁ። ራሳችሁን ግን በያላችሁበት ጠብቁ። እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራው መሄድ ይሻላል። ከሌሊቱ የኢትዮጵያ አቆጣጠር ስድስት ሩብ ነው። ለዝራሄዳሉበዚበብቻ ለው ጥሩነቱ ጠቃሚ ውይይት ስለሆነ በተለይ ከእናንተ በኩል ያገኘሁት ብዙ ጠቃሚ ነገር ነው እና አዝዥል በጣም ነው የማመሰግነው። እግዚአብሔር ስጥ ነው። Thank you. ሰዓቱን ስናገር ቀደም አድማጮች ተከታትሎኝ ይሆናል። ለፕሮፌሰር መስፍን ሰዓቱ ገብቷል፣ እኩለ ሌሊት አልፏል። አሁን በምንነጋገርበት ሰዓት በቪዲዮ በምስል እያያችሁ ሁሉን የሚከታተሉበት ሌላ ከታይ ውይይት ይኖረናል። ከአድማጮች ጋር የሚቀር ጥያቄ ላንሳ። ከእናንተ ጋር ስንመለስ የምንጀምርበት ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው። ይህን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበረ ምናልባት የፈቀዱ ሰዎች በለት ኑሯቸው ውስጥ ያነሱት ይሆናል። ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ እንደዚህ ሙሉ ቀልባችንን እንዲወስድ ስለ ጤንነታችን፣ ስለ ነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋል እና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነው እና ይህን አድማጮቻችን እንዲነጋገሩበት እናደርግ በሚቀጥለው ሳምንት የእናንተን ውይይት ካቆምንበት እንቀጥላለን። ፕሮፌሰር መስናራያ አዲስ አበባ ያሉትን ሀሳብ ለማካፈል ቀደም ብዬ እንደገለጽኩት እኩለ ሌሊት እስኪያል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ። ፕሮፌሰር ዮናስ እንዳለገዳ ከስኮትስዴል አሪዞና፣ ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። እግዚር ይስጥልኝ። አመሰግናለሁ ሉላ። እኔም አመሰግናለሁ። ፕሮፌሰር ዮናስንም ስላገኘሁ ደስ ብሎኛል። በጣም ጥሩ። እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ መሄድ ይሻላል። ከሌሊት በኢትዮጵያ አቆጣጠር ስድስት ሩብ ነው ነቅቻለሁ። ጥሩነቱ ጠቃሚ ውይይት ስለሆነ በተለይ ከእናንተ በኩል ያገኘሁት ብዙ ጠቃሚ ነገር ነው እና አዝ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ ነው። አድማጮች ከፕሮፌሰር መስፍን አሪያ እና ከፕሮፌሰር ዮናስ እንዳለ ጋር የጀመርነው ውይይት አልተቋጨም። የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮረና ወረርሽኝ ዓለም ገጽታ ከወዲሁ በሩቁ አሻግረን ለማየት የምንጠርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን። ቀደም ብዬ በመግቢያው እንደጠቀምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሀሳቦቻችሁን ላኩልን፣ እናስተናግዳለን።